ሳውዲ አረቢያ ከሚገኙ ኢትዮጵያውያን እስካሁን 37 ሺህ የሚሆኑ አዲስ አበባ መግባታቸው ተገለጠ። የውጭ ጉዳይ ሚኒስቴርን የጠቀሱ የሀገር ውስጥ መገናኛ ብዙሀን እንዳሉት የተመላሾቹ ቁጥር በከፍተኛ ሁኔታ እየጨመረ ነው። እስክንድር ነው ከአዲስ አበባ ያላከልን። ዘገባዎቹ እንዳብራሩት ለተመላሾቹ ቁጥር መጨመር ዋናው ምክንያት በየቀኑ የሚደረጉ በርካታ በረራዎች ናቸው። የመመለሱ ጥረት ሲጀመር በየቀኑ የነበሩት በረራዎች ስድስት እንደነበሩ የውጭ ጉዳይ ሚኒስቴርን የጠቀሱ የሀገር ውስጥ የመገናኛ ብዙሀን አስታውሰዋል። በአሁኑ ሰዓት ግን የበረራዎቹ ቁጥር በቀን ወደ አስራ ሁለት ከፍ ማለቱን ሚኒስቴሩ አስታውቋል። በዚህም ምክንያት በቀን አራት ሺ ኢትዮጵያውያን ወደ ሀገራቸው እየገቡ መሆኑን ነው ያመለከተው። ቁጥሩ በፍጥነት የሚለዋወጥ ቢሆንም አሁን ያለው የተመላሾች ቁጥር 37 ሺህ መድረሱ ተጠቁሟል። ተመላሾቹ በሲቪል ሰርቪስ ዩኒቨርሲቲ በተዘጋጀ ማረፊያ ጊዜያዊ ቆይታ እያደረጉ ሲሆን በኢትዮጵያ መንግስትና በዓለም አቀፉ የፍልሰት ድርጅት ትብብር አስፈላጊው ድጋፍ እየተደረገላቸው መሆኑም ይታወቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከዚሁ ከሳውዲ ጉዳይ ሳንወጣ፣ ናሽቬል ቴነሲ፣ እዚህ ዩናይትድ ስቴትስ የሚገኙ ኢትዮጵያውያን ትናንት ሰኞ ሰላማዊ ሰልፍ አድርገው ሳውዲ አረቢያ በሚገኙ ወገኖች ቻቸው ላይ እየደረሰ ያለውን ሰብአዊ ድርጊት ታውግዘዋል። በሻማ ማብራት ስነ ስርአትም የወገኖቻቸውን ስቃይ በጸሎት አስበዋል። ስብስቡን ካስተባበሩት ኢትዮጵያውያን መካከል አቶ መርሃ ገብረ እግዚአብሔርን አነጋግረናል። እንሆ ትናንት በነገራችን ላይ ለመጀመሪያ ጊዜ በረዶ መጣል ጀምሮ ነበረ ግን ይገርማል፣ ታዳሚውን ያየሩ ሁኔታ አልወገረው ዳውንታውን ንብርቱ ላይ ሰራተኛው ከቢለው በሚወጣበት ሰዓት ቁጥራቸው እስከ መቶ የሚጠጉ ኢትዮጵያውያን ተሰባስበው የሻማ መብራት ስርዓት አካሂደዋል። በተደጋጋሚ እያሰሙ ከነበሩት መፈክሮች መካከል ሳውዲ አረቢያ የራስሽን የረጅም ጊዜ ታሪክን እንዴት ረሳሹ ስደተኞችሽን ተቀብለን አክብረን ከአደጋ ተከላክለናቸዋል። ታዲያ ዛሬ ኢትዮጵያውያንን ለምን ትገያለሽ? ለምን ታሰቃያለሽ? የሚለው መፈክር የሚሰማ ነበረ። በዚሁ በትናንትና ውለት ቁጥራቸው ከሰባት መቶ በላይ የሚሆኑ ኢትዮጵያዊ አሜሪካውያን ፔቲሽን ፈርመው በሶስት ሴናተሮች ቢሮ አስገብተዋል። ሁኔታው ደስ የሚያሰኘው ምንድን ነው? ኢትዮጵያዊነትን በቀሰቀሰ መልኩ በናሽቪልና አካባቢ ይህን ያህል ሰው የተሳተፈበት ሰልፍ ሲደረግ የመጀመሪያው ነው። የሰውም ቁጥር ብዙ አይደለም እና ከሁሉም በላይ የሚያሰስተው ግን የተሳታፊዎቹ ስብጥር ነበረ። ዘር፣ ጎሳ፣ ሃይማኖት ሳይለይ የሁሉም አካባቢና ተቋማት ተወካዮች ነበሩ። ክርስቲያኖቹ የኦርቶዶክስ ቤተ ክርስቲያን ባለመግባባት ሶስት ቦታ ተከፋፍሎ ነበር። በትናንትና ሁለት ግን የሶስቱም ቤተ ክርስቲያን ተወካዮች ሁሉ ተገኝተው ስለነበረ ብዙውን ሕዝብ አስደስቶ ነበር። በኢትዮጵያዊነት ላይ የተፈጸመው ጥቃት ነው ያሰባሰበን፣ በአንድ እንድቆም ያደረገን እና ይሄ ሁኔታ ወደፊት የሚቀጥላል የሚል እምነት አለን። ይሄ ኢትዮጵያዊነት ነው። ከዚህ በፊት እኮ በኢትዮጵያዊነት ጥቃት ሲደርስብን አሁን በሳውዲ አረቢያ ያሉት እህቶቻችን ወንድሞቻችን፣ ግድያው መደፈሩ ሲደርስባቸው የዚህ ፖለቲካ ድርጅት የዚህ ፖለቲካ ድርጅት ወይም ዘር ወይም ጎሳ ተብለው አይደለም፣ በኢትዮጵያዊነታቸው ነው ጥቃቱ የደረሰባቸው። ስለዚህ ሁሉንም የሚያስተባብር ነገር ነበረ። በነገራችን ላይ ኮሚኒቲውም አመራር አባላት በዚህ ሰላማዊ ሰልፍ ላይ ተገኝተው ነበር፣ ምንም እንኳን ሰልፉን እና ፕሮግራሙን ባይመሩትም። በነገራችን ላይ የሚመጣው እሁድ በዚሁ ጉዳይ ላይ ወደፊት በኢትዮጵያዊነት በአንድነት ልንቆም በሚችልበት ጉዳይ ላይ ለመነጋገር ስብሰባ ጠርተናል። ማህበሩን ለማጠናከር ወይንም ደግሞ የሆነ ሲቪክ ኦርጋናይዜሽን ሁላችንም ሊያስተባብር የሚችል ይህንን ኃላፊነት ሊወስድ የሚችል አንድ ተቋም ለመመስረት ጥረት እያደረግን ነው። እናመሰግናለን። አቶ መርሃን እናመሰግናለን።